የአፍሪቃ የአየር ንብረት ለውጥ ጉዳይ ከፍተኛ ተደራዳሪዎች በሕግ ገዢ የሚሆን ስምምነት ዛሬ ፈረንሳይ ዋና ከተማ ፓሪስ ላይ ከተከፈተው የዓለም የአየር ንብረት ጉባኤ ይወጣል ብለው እንደሚያምኑ እየተናገሩ ነው። በሌላ በኩል ደግሞ ሳይንቲስቶቹ የዓለም ሙቀት ከፍተኛው ገደብ መሆን አለበት ብለው ያወጡት ጣሪያ እስካሁን ባለው ጥናት እጅግ የተመረጠውን መሆኑን አሁንም እየተናገሩ ሲሆን በማደግ ላይ ያሉ ሀገሮች ለሚያወጧቸው ከለውጡ ጋር የመለማመጃ ዘዴዎች ማስፈጸሚያ የሚሆን ከለጋሾች የሚገኝ ገንዘብ ምን ያህል መሆን እንዳለበት አለመቁረጣቸውን የደቡብ አፍሪካ ተደራዳሪዎች አመልክተዋል። አኒታ ፓውል ከጆሃንስበርግ አሩፐንዴ ና ክሪስ ሃንስ ከፓሪስ ና ከዚህ ከዋሽንግተን ያጠናቀሯቸውን ዘገባዎች ና ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀነ ጳጳስ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ጋር ካደረገው ቃለ ምልልስ ጋር አካቶ ሰሎሞን አባተ ተከታዩን አጠናቅሯል። የዓለም የሙቀት መጠን ከሁለት ዲግሪ ሴልሽየስ እንዳይበልጥ በሀገሮች ሁሉ የተቃጠለ ጋዝ መቆጣጠሪያ እርምጃዎች እንዲወሰዱ፣ እስካሁን በደረሰው ጉዳትም እየተጎሳቆሉ ያሉ በማደግ ላይ ያሉ ሀገሮች ከአየር ንብረት ለውጡ ጋር መለማመድና መዝለቅ የሚችሉባቸውን ስልቶች ማውጣትና ማስፈጸም የሚያስችላቸውን ገንዘብ ለማሰባሰብ የሚያግዝ አስገዳጅ ስምምነት እንዲደረስና ውልም እንዲፈረም ብዙዎች በተስፋ እየጠበቁ መሆናቸው ተገልጿል። ይህ በእንዲህ እንዳለ የአፍሪካን ጉዳይ የመምራትን ኃላፊነት የወሰደችው የደቡብ አፍሪካ ተደራዳሪዎች የፓሪሱን ጉባኤ እየጠበቁ ያሉት በተስፋ በመተማመንም ቢሆንም የጉባኤው ውጤት ምን ሊሆን እንደሚችል ለመናገር ግን ሙሉ በሙሉ እርግጠኛ ለመሆናቸውንም እየጠቆሙ ነው። የዛሬ አራት ዓመት ተደርጎ የነበረውን ዓለም አቀፍ የአየር ንብረት ጉባኤ ያስተናገደችው ደቡብ አፍሪካ ስትሆን ከዚያ ጉባኤ ወዲህ የዓለም የንግግር ቃና መለወጡና በማደግ ላይ ያሉት ሀገሮች ጉዳትና ድምፃቸውም ይበልጥ ጎልቶ እየተሰማ መምጣቱ እየተነገረ ነው። ይህንን ሁኔታ ለዘንድሮው ሃያ አንደኛው የያገባናል ባይ ወገኖች ሁሉ ጉባኤ ፓሪስ የሚገኙት የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ ቃል አቀባይ ቦንጋኒ ማዮላ እንዲህ ሲሉ አብራርተውታል ን ድርድር ተደርጎበት የሚዘጋጅ የሕግ አስገዳጅነት አቅም ያለው ሰነድ እንዲወጣ ለማድረግ በ2011 ዓ.ም ደርባን ላይ የተጀመረው ድርድር አንዳች መቋጫ ላይ ይደርሳል ብለን እንጠብቃለን። በዚህም ሁሉም አገሮች፣ ግዙፍም ሆኑ ደቃቃ፣ በተባበሩት መንግስታት ድርጅት ተፈጻሚ በሚሆነው ሰነድ አማካኝነት ሙቀት አማቂ የሆኑ በካይ ጋዞችን ወደ አካባቢው አየር መልቀቃቸውን እንዲቀንሱ በየድርሻቸውም የተፈጥሮ አካባቢ ደህንነት በዘላቂ ሁኔታ እንዲጠበቅ ቴክኖሎጂና ገንዘብም ለዚሁ ጉዳይ እንዲያውሉ ይደረጋል፣ ማለታችን ነው። ተደራዳሪዎቹ እየተነጋገሩባቸው ያሉና ተመራማሪዎችም የቆረጡት የሙቀት መጠን ጣሪያ ከእንግዲህ ከሁለት ዲግሪ ሴልሸስ እንዳይበልጥ ነው። ከዚህ በላይ ከሄድን ይላሉ ሳይንቲስቶቹ፣ በብርቱ ሲያስጠነቅቁ፣ ሁኔታዎችን ለማስተካከል ጊዜውና ሁኔታው እጅግ የረፈደ ይሆናል። ከዚያ ጥፋት መመለሻ አይኖርም። የአፍሪቃ ግዙፏ በካይ እና በአህጉሩ ሁለተኛ ይቱ ባለጠጋናት የምትባለው የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ከአፍሪካ የተደራዳሪዎች ቡድን ጋር እንደሚሰሩ ተናግረዋል። ዙማ ቡድን ሰባ ሰባት ተብሎ የሚጠራውን ቻይናን፣ ብራዚልን፣ ሩሲያን፣ ህንድንና ደቡብ አፍሪካን የመሳሰሉ ወደ አንደኛ የዓለም ሀገርነት ደፍ እየዘለቁ ያሉ የዓለም ዋና ዋና በካይ ሀገሮች የሚገኙበትን ስብስብም በሊቀመንበርነት ይመራሉ። ለዚህ ለመጪዎቹ ሁለት ሳምንታት በድርድሮችና በምክክ ላይ ለሚቆየው ለሀያ አንደኛው የአየር ንብረት ዓለም አቀፍ ጉባኤ ተሳታፊዎች ንግግር ያደረጉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የዓለም መሪዎች ያሉበትን ዘመን የሚመጥን ተግባር እንዲፈጽሙ ጥሪ አሰምተዋል። ጥረታችሁ የሚለካው አሉ ኦባማ፣ ልታስቀሩ በምትችሉት የጉስቁልና መጠንና ከጥፋት ልታወጧት በምትችሏት ዓለም ነው። የአየር ንብረቱ በዚህ ሁኔታ እየተለወጠ ከቀጠለ ወደፊት ሊመጣብን የሚችለው መዘዝ ልጆቻችን የሚደርስባቸውን እጣ ፈንታ ቀድመው በጥቂቱ ያሳዩንን አነስተኛ የጥፋት አጋጣሚዎች አስተውሉ። የሰጠሙ ውቅያኖስ የዋጣቸው አገሮች፣ ሰው አልባ የሆኑ ከተሞች፣ ከእንግዲህ ዘር ላያበቅሉ ባድማ የሆኑ ጠፍ መሬቶች፣ አዳዲስ ግጭቶችን ያቀጣጠሉ የፖለቲካ ትንቅንቆች፣ በራሳቸው አገር መድረሻ እያጡ ወደ ሌሎች ለመጠለል የሚጎርፉ ሰዎች ጎርፍ። እንዲህ አይነቱ መጻኢ ዘመን የጠንካራ ምጣኔ ሀብት ማሳያ አይደለም፣ አቅም አልባ መንግስታትም በእግራቸው እንዲቆሙ የሚያስችል አይደለም። እንዲህ አይነቱን ክፉ ዘመን እዚህ እናስቀራው ዘንድ አቅም አለን። ይህንን ማድረግ የምንችለው ግን ዛሬውኑ ዘመናችንን ለሚመጥን ተግባር ከተነሳን ነው። በጉባኤው ላይ የተገኙ የዓለም መሪዎች ከከርሰ ምድር የሚወጣውን ድፍድፍ ዘይት መጠቀምን በእጅጉ በመቀነስ ይህ አሳሳቢ ሁኔታ ያለውን አጣዳፊነት እንዲገነዘቡና እንዲጋሩም ኦባማ ጠይቀዋል። ሀገራቸው ዩናይትድ ስቴትስ እና ሌሎችም በዚህ መስክ የተሻለ መንቀሳቀስ መቻላቸውን ፕሬዚደንቱ ጠቁመዋል። እዚህ ፓሪስ ውስጥ የተሰበሰብን ያለብን ኃላፊነት እነዚህን ስኬቶች ለሰው ሁሉ ወደፊት መራመድ እንደ ማዕቀፍ እንድንቆጥራቸው ነው። የአጭር ጊዜ ሳይሆን፣ ለዓለም ከካርበን የጸዳች እጣ ፈንታ የሚበጀው የረጅም ጊዜና ዘላቂ ስልት መያዝ ነው። በአፍሪካ የአምስት ቀናት ጉብኝት ያደረጉት የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስም ለተፈጥሮ አካባቢና ለአየር ንብረት ጥበቃ ጥሪያቸውን እያሰሙ ካሉ የዓለም መሪዎች መካከል አንዱ ናቸው። አቡኑ በኬንያና በዩጋንዳ ባደረጉት ጉብኝት ላይ አብረዋቸው የተጓዙት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብፁዕ አቡነ ብርሃነ ኢየሱስ ሱራፌልም ለቪኦኤ በሰጡት ቃል ይህንኑ የአቡነ ፍራንሲስን ጥሪ አጠናክረው አስተጋብተዋል። ናው ይሄ እንግዲህ ሩሰ ሊቃነ ጳጳሳት ባወጡት መልእክት ይሄ ደግሞ ለካቶሊካውያን ብቻ አይደለም ለመላው ዓለም ነው። ላውዳቶ ሲ የሚል መጽሐፍ ነው። እሱም የተወሰደው ከቅዱስ ፍራንሲስኮስ አንድ ጸሎት ነው። ቅዱስ ፍራንሲስኮስ እንግዲህ በመካከለኛው ዘመን የኖረ ጣሊያናዊ ቅዱስ ነው። እሱ ፀሐይን አይቶ ወንድም ፀሐይ ነው የሚለው ጨረቃንም አይቶ እህት ጨረቃ ነው የሚለው፣ ውሃን አይቶ እህት ውሃ ነው የሚለው፣ መሬትን እናት መሬት ነው የሚለው እና ፍጡር እንስሳውም ሆነ አራዊቱም ሆነ ንፋሱም ሆነ እሳቱም ሆነ ሁሉም ከሰው ልጅ ጋር አብሮ መኖር ያለበት አብሮ እንክብካቤ ማድረግ ያለበት እንጂ የሰው ልጅ እንደፈለገው ሊያደርገው አይደለም። ውሃውንም ለመበከል ወይም እሳቱን በየቦታው ለቆ ጫካውን በማቃተል ሳይሆን በኃላፊነት እንዲያውም የእግዚአብሔር ኃላፊነት ተሰጥቶት ተንከባካቢ የፍጡር ተንከባካቢ መሆን አለበት የሚለውን በመውሰን ነው ሊቃነ ጳጳሳት አቡነ ፍራንቼስኮስ ዓለም የጋራችን ናት፣ በጋራ ልንከባከባት ልንጠብቃት ይገባል። ፍጡሩን ብቻ ሳይሆን ይሄንን ማለት ደኑን፣ ጫካውን፣ ወይም ወንዙን፣ ሸንተረሩን ብቻ ሳይሆን ሰውንም ጭም ሰውም ደግሞ ዋናው ነገር ለሰው ልጅ ነው ሁሉ ነገር። ስለዚህ አሁን በአለም ላይ የሚታየው አሁን አንተም ያነሳው እኔ እዚህ ኬንያና ኡጋንዳ ይኸውና ዝናብ በየቀኑ ነው ማየው። እንዲያውም አንዳንድ ቦታ እንደ ጎርፍም ያጠቀዋል። በሀገራችን በኢትዮጵያ በአሁኑ ጊዜ የዝናብ እጥረት ተከስቶ ሕዝባችን ጉዳት ላይ ነው ያለው። ስለዚህ በዚህ ኤልኒኞ የሚባል ሁኔታ ተፈጥሮ ብዙ እያነጋገረ ነው። አፍሪካ እውነት ነው፣ አንተ ቅድም እንዳልከው ተጎጂዎች ድሆች አገሮች ናቸው። ግን የሚገርምህ አሁን እንደ ኢትዮጵያ ያሉ አገሮች ከሌሎች አገሮች የበለጠ ተፈጥሯዊ የኃይል ማመንጫዎችን እየተጠቀሙ ናቸው። መብራቱ የኛ የሚገኘው ከውሃ ኃይል ነው፣ እንዲሁም ከንፋስ ኃይል ነው ወደፊትም እግዚአብሔር ካለ እንግዲህ በፀሐይም በ እንፋሎትን በምንም ሀይሉን ለማግኘት እንሞክራለን። ግን ብዙውን ዓለምን እየበከሉ ይሄን ሁሉ ለውጥ የሚያመጡ ታላላቅ ሀገሮች እስካሁን ድረስ አልገቡበትም ነበር። ግን አሁን እግዚአብሔር ይመስገን አሜሪካንም፣ ቻይናም ትላልቆቹ እንግዲህ በካዎች የተባሉ እነሱም ይገቡበታል እና የፓሪሱ ስብሰባ ትልቅ ስብሰባ ነው የሚሆነው። ሩሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ያንን ጽሑፍ ሲጽሑፉ ብዙዎች ተችተዋቸዋል። እሳቸው ምን አገባቸው አንድ መነኩሴ ለምን ጸሎት ብቻ ያደርግም ለምን እዚህ ውስጥ ገብቶ የማይሆን ወሬ ያወራሉ ብለው የተቿቸው ሰዎች አሉ። ግን እንዲህ አይነት ጽሁፍ ሲጻፍ ቤተ ክርስቲያናችን በመላው ዓለም ብዙዎች ተቋማት፣ ብዙዎች ዩኒቨርሲቲዎች፣ ብዙዎች የምርምር ማዕከላት አሏትና እነዛ ሁሉ ተሰባስበው መክረዋቸው ያደረጉት መልዕክት ነው። እና ዝም ብሎ የርዕሰ ሊቃነ ጳጳሳት ፍራንሲስኮስ ሀሳብ ብቻ አይደለም። ስለዚህ አሁንም እነዛ ምሁራን በመላው ዓለም ያሉት በዚህ በፓሪሱ ስብሰባ ላይ ትልቅ ትኩረት ሰጥተው እንደሚወያዩ እና ወደ አንድ የሚቋጭ ነገር ይመጣሉ ተብሎ ተስፋ ይደረጋል። ጸሎታችንም ይሄ ነው። ይሄ ከሆነ እንዲያውም እኛ እስካሁን ፍጥረትን ያልበደልን አገሮች ካሳ ሊከፈለን ወይም ሊሰጠን ይገባል ተብሎ በፊት በኮፐንሃገን እንደተነገረው ይሄ ከሆነ እውነት ህዝባችን የተበደለው በዚህ በኩል ደግሞ አንዳንድ ድጋፍ ሊያገኝ ይችላል ብዬ ተስፋ አደርጋለሁና ጸሎት እናደርጋለን። እንግዲህ ሰለሞን፣ አቡነ ብርሃነ ኢየሱስ የሰጡንን ተጨማሪ ማብራሪያ በሌላ ዝግጅት ይዤ እመለሳለሁ። የፓሪሱ ጉባኤ ወሳኝና አቅጣጫን የማዞሪያ ጉባኤ እንዲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳስበዋል። ፓሪስ ሰሞኑን በከረመችበት የሽብር ነውጥ ባወጀችው የአስቸኳይ ጊዜ ሁኔታ ምክንያት የተለመዱት የተቃውሞ ሰልፎችን ማድረግ ከልክላለች። ሰልፈኞቹ ግን ድምፃቸውን በተለያዩ መንገዶች ከማሰማት አልቦዘኑም።